ሰላም ለልሳነኪ ሙሐዛ ሐሊብ ወመዓር ዘተነብዮ በፍቅር ማርያም ንግል ወለተ ድኅዋን አድባር ህብኒ እማይነጸር ወአንጽሕኒ እምነውር እስመ ተስፋዬ አንቲ በሰማይ ወምድር